ክቡራትና ክቡራን አድማጮች፣ የዩናይትድ ስቴትስ የቀድሞዋ የውጭ ጉዳይ ሚኒስትር ሴናተርም ነበሩ፣ እንደዚሁም ቀዳሚት እመቤትም ነበሩ። ዋይትሀውስን በሚገባ ያውቁታል። ሂለሪ ክሊንተን የፓርቲያቸውን ፕሬዚደንታዊ እጩነት በይፋ የሚቀበሉበት፣ ከታሳቢ እጩነት ወደ ሙሉ እጩነት የሚሸጋገሩበት የዲሞክራቲክ ፓርቲው አጠቃላይ ጉባኤ ከጥቂት ሰዓታት በኋላ ፔንሲልቬኒያ ዊቱ ከተማ ፊላዴልፊያ ይጀመራል። ዘጋቢያችን ሶራ ሀለኬ ይህንን ሂደት እየተከታተለ ይገኛል። እዚያው ጉባኤው ስፍራ ላይ ሆኖ ሶራ አሁንም መስመር ላይ ነው። ሶራ ይሰማሃል? ይሰማኛል ሰለሞን፣ እንደምን አመሸህ እንደምን ዋልክ? ሶራ እንደምን አመሸህ እንደምን አመሻችሁ? ደህና ነኝ ሰለሞን እግዚአብሔር ይመስገን። እስቲ ይሄ የዚህ የዲሞክራቲክ ፓርቲው ጉባኤ እንቅስቃሴ ምን እንደሚመስል በትንሹ አጫውተን። እንግዲህ ለአመታት ሲጠበቅ የነበረው ነው የዲሞክራቶች የመጀመሪያ የሴት ፕሬዚዳንትን ለመምረጥ የሚያደርጉት የፖለቲካ ፌሽታ ማለት ይቻላል። በታሪካዊቱ የፊላደልፊያ ከተማ ዛሬ ተጀምረዋል። አንድነታችን ጥንካሬያችን ነው። በመሪያ ስር ነው የተሰባሰቡት። ከአምሳ ሺህ በላይ የሚገመቱ የዴሞክራቶቹ የፓርቲ ደጋፊዎች እና አባላቻቸው የሚገኙበት ነው። ቀኑንና ሌሊቱን እስከ ማታ ይቆያል፣ እስከ ሌሊት ይቆያል ማለት ነው። ፓርቲያቸውን እና ሂለሪ ክሊንተንን እንዲሁም ምክትላቸውን ቲም ኬይንን እያሞጋግሳሉ። የተናጋሪዎች ያስተላለፍ ደግሞ አንደኛ ሚሼል ኦባማ፣ ሰነተር በርኒ ሳንደርስ እና የኢሚግሬሽን አክቲቪስት አስቲር ሲልቫ እና ሴናተር ኤሊዛቤት ዋሬን ናቸው። በዛሬው በጥቅቶቹ በጥቅቱ የምናገሩት ዛሬ ሰለሞን ለመሆኑ ስሜቱ የልኡካኑ መንፈስ ምን ይመስላል? በዛ አካባቢ የሚታየው ድግስ ማለት ይቻላል። ለምሳሌ የአንድነት መንፈስ ይታያል። የተሰባሰቡትም ከተለያዩ ሴሄዶች ከተለያዩ ሴቶች እንደተሰባሰቡ እንግዲህ የሚከፍቱት ሚሸል ኦባማ ናቸው። እሳቸው የምናገሩት ፕሬዚዳንት ኦባማ ለሀገራቸው ለልጆቹ፣ ለህጻናቱን፣ ለተማሪዎች የሚያደረጉትን ራሳቸውን እንዲችሉ በቴክኖሎጂ እንዲያድጉ የትምህርት ኦፖርቹኒቲ ወይም ደግሞ እድል እንዲያገኙ ያደረጉትን ለሀገሪቷ ያደረጉትን እንቅስቃሴ በትምህርት በኩል በኢኮኖሚ በኩል ባለቤታቸው ያደረጉትን ያሞጋግሳሉ። ሰናተር በርኒ ሳንደርስ ደግሞ እንደምታውቀው ሰናተር በርኒ የሂለሪ ክሊንተን ተቀናቃኝ ነበሩ። ተሸነፍ ያለው ባይሉም ደጋፊ ነኝ ብሎ እስካሁን ምስክርነት ቃላቸውን እየሰጡ ናቸው። ለምሳሌ ቀደም ተናግሮ ፊላዴልፊያ ውስጥ ከጥቂት ደቂቃ በፊት ተናግሮ ማሸነፍ ያለብን ዶናልድ ትራምፕን ነው በሚል ነው ደጋፊዎቻቸው የተናገሩት። አስታ ሲልቫ ደግሞ የሜክሲኮ ተወላጅ ናቸው። በአራት ዓመታቸው እዚህ አገር የመጡ ናቸው። ፕሬዚዳንት ኦባማ አስደሳቸው በጣም ብዙ ጊዜ ተናግሯል። ግን አክቲቪስት ናቸው። እንደምናውቀው አስራ አንድ ሚሊዮን የሚገመቱ እገወጥ የተባሉ ዜጎች እዚህ ሀገር ይገኛሉ። በመንገድ ወገወጠ እዚህ ሀገር ገቦ የተባሉ እነሱን ከዚህ ሀገር ማስወጣት ማለት እንደ ስል አባባል ሀገሪቷ ያላት የሰው ኃይል መቀነስ ነው። በውስጣቸው ያለውን ችሎታ ማመቅ ነው ብሎ በብዙ ቦታ ተናግሯል። እነዚህ ናቸው እንግዲህ የደስታ መንፈስ ነው ማለት ይቻላል። ግግስ ሶራ እንደምናመሸህ ቆንጂት ነኝ ናስለኝ ቆንጂት፣ እንዴ ነሽ አለው ሶራ። እንግዲህ አዲሱ ዜና የዲሞክራቲክ ፓርቲ ኮሚቴው ኢሜሎች በዊኪሊክስ በኩል መውጣታቸው ውዝግብ ቀስቅሷል። ያ ስሜት ምን ይመስላል? እዛ ያለው ቆንጂት፣ ስልኩም ትንሽ ይቆራረጣል፣ ግን ምንድነው ስሜቱ ያለው? ዴቢ ወሰርማን የፓርቲ ቸይርማን ወይም ሊቀመንበር ነበሩ፣ የዲሞክራቲክ ናሽናል ኮንቬንሽን እሳቸው እንደመወርዱ ተናግሯል። ምክንያቱም ሀያ ሺህ ኢሜል ዴሞክራቶች የዴሞክራቶች ባለስልጣናት ከሁለት ሺህ አስራ አምስት ጀምሮ እስከ ጥቂት ቀናት በፊት ዊክሊክስ ኢንፎርሜሽን ከማውጣቱ በፊት ሰንዴ በርንን ለማዳከም የተደረጉ የኢሜል ልውውጦች ነበሩ ይባላል። ይሄን አይቶ ነው እንግዲህ የተሾሙት በፕሬዚዳንት ኦባማ ነው ቤቢ የተሾሙት በፕሬዚዳንት ኦባማ ነው ለመውረድ እንደተፈለጉ ነው። ምክንያቱም እስፔሻሊ በተለይም ዛሬ ጠዋት የቁርስ ስነስርዓት ነበራቸው። የፖለቲካ ተወካዮች ወደ አራት ሺህ ሰባት መቶ ሰባ ስድስት የሚገኙ የፖለቲካ እና የፓርቲ ተወካዮች በነበሩበት ጊዜ ንግግር ሊያደርጉ ሲገቡ ሼም ኦን ዩ ወይም ደግሞ ልታፍሪ ይገባሻል ድርጅታችንን አበላሽተሻል ምርጫችንን ስራ ተሳጥቶ ይሻል በሚል ነው ንግግራቸውን እንኳን እንዳያደርጉት ያደረጉት። ስለዚህ ይገባኛል፣ አደንቃቸዋለሁ። ለዚህም ነው ወርዳለሁ ብዬ የተናገርኩት ብሎ ተናግራል። ይሄን ይመስላል እንግዲህ በአጠቃላይ ስናየው በሳቸው ቦታ ሌላ ሰውም ስለተተካ ለፕሬዚዳንት ኦባማም እንደደወሉ ሂለሪ ክሊንተንም እንደደወሉ እና ከእሳቸው ጋር መስራትን እንደሚያደንቁ እንዳመሰገኗቸው ተናግሯል። መንፈሱ ይሄን ይመስላል በኢሜል አካባቢ ያለው ለፍጥጫ ቆንጅት ሴኔተር በርኒ ሳንደርስም ረፋዱ ላይ ለደጋፊዎቻቸው ባሰሙት ንግግር ይህ ውዝግብ የቀሰቀሰውን ቁጣ ለማብረድ የሞከሩና ደጋፊዎቻቸው ዓይናቸውን ትራምፕን ማሸነፍ ላይ እንዲያደርጉ አጥብቀው የማሳሰብ ነገር ነበረ። ሲያሰሙ የነበረው ምን ያህል ተቀባይነት አግኝቷል? የሂለሪ ክሊንተን ስም ሲነሳ ሲጮሁ ነበር ደጋፊዎቻቸው። ያስተዋልከው ነገር አለ፣ ምንድነው ያለው? እንደውም በዛ ንግግር ላይ በብዛት የተገለጸው እና የታየው ላከራፕ ወይም ደግሞ ቆልፉባት ወይም እሰሯት አይነት ነገር ነው። እንድትታሰር ይሄ የትራምፕ ንግግር አንድ ጊዜ የተጠቀመው ነው በብዛት ሲያስተጋቡ ነበረ። እንድትታሰር ሂለሪ ክሊንተን ትታሰር የሚል ነበረ መልእክታቸው። ግን በፓርቲው አካባቢ ያለው እንዲሁም የተለያዩ የፖለቲካ ሰዎችን እዚህ ስብሰባ ላይ አግኝቼ ጠይቄያቸዋለሁ። አንድነታችን፣ ጥንካሬያችን በምል ነው ሲማቸው ወይም ደግሞ መሪ ቃላቸው እስካሁንም፣ ያለው የምናየው በዙሪያ የምናየው ይሄንን ነው። በርኒ ሳንደርስ ግን ወደ አንድ ሺ ዘጠኝ መቶ ዴሌጌትስ ወይም ደግሞ የፓርቲ ደጋፊ ስላላቸው እነሱም ድምፅ ሊያሰሙ ይችላሉ። ወይም ደግሞ በርኒ ሳንደርስም ይሄን አንድነት እንዳያፈርሱ በጥቅ ተማጽኗል። ወቹም እንዳያፈርሱ የፖለቲካ ሰዎችም ተማጽኗል። ስለዚህ እንደውም መስለኝ እንደማየው የምታየኝ እንግዲህ የአንድነት መንፈስ መስለኝ፣ ቆንጆ ጥሩ ነው። ሶራ እናመሰግናለን። እንግዲህ ለዛሬው ዘገባ ሰሞኑንም ከዛሬው መክፈቻ ስነ ስርዓት ጋር ተከታታይ ዘገባዎችን እንጠብቃለን። ለዛሬ እናመሰግናለን። ሶራ መልካም ቆይታ። አመሰግናለሁ ሰለሞን መልካም ቆይታ ለእናንተ ደናም